ራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮቼ እንደምን አመሻችሁ። እግዚአብሔር እየተመሰገነ ይሁን። በእያንዳንዷ ቀን ውስጥ የጠበቀን፣ በእያንዳንዷም ደቂቃ የተጠነቀቀልን ልዑል እግዚአብሔር ዛሬንም ደግሞ እንደዚሁ ከዐይኖቹ እይታ ፊት ሳያርቅን በተወደደው ማዕዱ በዘላለማዊ ማዕዱ ፊት አንድ ላይ ሰብስቦናል። ምንም እንኳን በአካል ብንለያይም በመንፈስ በእግዚአብሔር ዙፋን ፊት በእግዚአብሔር ማዕድ ፊት በከበረውና በዘላለማዊ ቃሉ ፊት ደግሞ በመንፈስ አንድ ላይ ሆነናል። አይደለም እንዴ? አሁን ልባችንን አንድ አድርገን ወደ እግዚአብሔር እንቀርባለን፣ ወደ ረፍቱም እንገባለን። እግዚአብሔር እየተመሰገነ ይሁን። ዛሬ የኮበለልንበት ዛሬ ደግሞ ከቃሉም የራቅንበት ነገር ሊኖር ይችላል። በአንድና በሁለት ምክንያቶች በእግዚአብሔር ፊት አንካሳ ሆነን የተገኘንበት ነገር ሊኖር ይችላል። ዛሬ ወደ እግዚአብሔር እንድንመለስ ደግሞ በዚህን ሰዓት በቃሉ አማካኝነት ወደ እግዚአብሔር እንድንመለስ እግዚአብሔር በጌታ መንፈስ ቅዱስ አማካይነት ይጠራናል። ለዚህም ደግሞ ሁለንተናችንን አዘጋጅተን መንፈሳችንንም አዘጋጅተን በእርሱ ማድፊት እንሆናለን። ውድ አድማጬ ሆይ ዛሬ ከእግዚአብሔር ፍቅር ዛሬ ከእግዚአብሔር ጉያ የኰበለልክበት ጉዳይ ምንድን ነው? ዛሬ ወደ ዓለም ያየህበት ጆሮውንም ደግሞ አዘን ብለ ለዓለም የሰጠህበት ጉዳይ ምን ይሆን? እግዚአብሔር እህቴ ሆይ ወደ ጉያው እንድትመለሺ፣ እግዚአብሔር ወንድሜ ሆይ ወደ ጉያው እንድትመለስ ዛሬም ይጠራሃል። ዛሬም እያባበለህ ነው። የእግዚአብሔር የፍቅር አንቀልባ ምንጊዜም ሊሸከመን ዝግጁ ነው። አልቆረፈደም። አዎ፣ ተመለስ ወንድሜ ሆይ፣ ተመለስ ወደ ቤት፣ ወደ አባት ጉያ ስናዬ አነባን ሆነ ከይ وشتى اصبحت سيئه La vete, ya se y ዛሬ ነው ያንተ ቀን እንጠብቅሃለን። ደረጄ ከበደ በዚህ ዝማሬ ስላገለገለን ባለበት ስፍራ ደግሞ እግዚአብሔር ኑሮውንና አገልግሎቱን ይባርክያል። ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔር አባታችን እግዚአብሔር አምላካችን እነሆ በዚህች ሰዓት ደግሞ ልባችንን በፊት እናፈሳለን። ክብርና ምስጋናን ለአንተ እንሰጣለን፣ ስለ ብዙ ምሕረትህና ስለ ብዙ አድራጎት። እግዚአብሔር አባቴና አምላኬ ሆይ ዛሬም ደግሞ በፊትህ ተጠብቀን እንድንኖር በመውጣታችን፣ በመነሳታችን፣ በመግባታችን፣ በመቀመጣችን ሁሉ ስለተጠነቀክልን ተጠነቀክልን ክብር ምስጋና ለአንተ ይሁን። እነሆ ቀኖቻችን ከፊት ለፊታችን ያሉትም ጊዜያት ሁሉ በአንተ እጅ ናቸው። የኑሯአችን እርምጃ የጊዜ ሰሌዳውም በአንተ እጅ ነው። እግዚአብሔር ሆይ በፍቅርህና በቸርነትህ ምራን፣ በበጎነትህም ደግሞ ጌታዬ እንድትመለከተን፣ ወደ ረፍትህም ደግሞ እንድታስገባን እንለምንሃለን። ልዑል እግዚአብሔር አባታችንና አምላካችን ሆይ ድንቅ በሆነችው ጣትህ ደግሞ ኑሮአችንን ሕይወታችንን እንድትነካና እንድትለውጠን በዚህን ሰዓት ታምነን ወደ አንተ እንጣራለን። ይህንን ሰማያዊ በረከት ያለበትን ዘላለማዊ የሆነውን ቃልህን ደግሞ እግዚአብሔር ሆይ በጌታ መንፈስ ቅዱስ አስተማሪነት ገላልጠ አስተምረን። በኢየሱስ ክርስቶስ ባከበርከው በአንድ ልጅህ ስም አሜን። ጮቼ ባለፈው ክፍለ ጊዜ ጥናታችን ከምዕራፍ 33 እግዚአብሔር የመገኘቱን ኃይል ከድንኳኑ ስለ ማንሳቱ የእስራኤል ልጆች ስለ ማጉረምረማቸው እግዚአብሔር ከሙሴ ጋር መነጋገሩንና ሙሴ የእግዚአብሔርን ክብር ለማየት ስለ መፈለጉ የሚያወሱትን ክፍሎች አንድ በአንድ ዘርዘር አድርገን ተመልክተናል። ከምዕራፍ 34 ስለ ጽላቱ እንደገና መሠራት እንመለከታለንና መጽሐፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ ሠላሳ አራትን ተመልከቱ። እንዲህ ይላል፤ እግዚአብሔርም ሙሴን አለው፤ ሁለት የድንጋይ ጽላቶች እንደ ሠራተኞቹ አድርገ ጥረብ። በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። ነገም የተዘጋጀ ይሁን። በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ከአንተም ጋር ማንም ሰው አይውጣ። በተራራውም ሁሉ ማንም አይታይ። መንጎችና ከብቶችም በዚያ ተራራ ፊት አይሰማሩ። ሙሴም እንደ ፊተኞቹ አድርጎ ሁለት የድንጋይ ጽላቶችን ጠረበ። በነጋውም አልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። ሁለቱንም የድንጋይ ጽላቶች በእጁ ወሰደ ይላል። እነዚህ ሁለተኛ ጽላቶች መሆናቸው ነው። ትዚላችሁ እንደሆነ ሕዝቡ የወርቅ ጥጃ ሲያመልኩ ሙሴ በማየቱ ተናዶ የመጀመሪያዎቹን ጽላቶች ሰባብሯቸው ነበረ። ቁጥር አምስት ስለ እግዚአብሔር ስመታወጅ ይናገራል። እናንብበው። እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም ሰው አወጀ ይላል። ስም ራሱን የቻለ ትርጉም አለው። ቄሳር የሚለውን ስም ስትሰሙ ምን ታስባላችሁ? አፄ ኃይለ ሥላሴ የሚለውን ስም ስትሰሙስ ምን ትዝ ይላችኋል? አንዳንድ ምስሎች በምናባችሁ ይሳላሉ። አይደለም እንዴ? አዎ። እግዚአብሔርም እንዲሁ ከግብፅ ከወጡበት ጊዜ አንስቶ ከእርሱ ጋር ያሳለፉትን ልምምድ እንዲያስቡና እንዲያስታውሱ ስሙን አወጀ። ይህም ደግሞ ለሙሴም ሆነ ለእስራኤል ልጆች ጠቃሚ ይሆኗል። ቁጥር ስድስትና ሰባትን አለፍ ብለን እስቲ እኒ እግዚአብሔርም በፊቱ አልፎ፣ እግዚአብሔር እግዚአብሔር፣ መሐሪ፣ ሞገስ ያለው ታጋሽም፣ ባለ ብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኀጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኀጢአት በልጆች እስከ ሦስትና እስከ አራት ትውልድም በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ። እግዚአብሔር ወገኖቼ፣ የማንንም በደል በቸልታ አያልፍም። ለኀጢአት ተገቢው ዋጋ መከፈል አለበት። ኀጢአት ሰርተን ከሆነ ምናልባት ሰው አላየን ሊሆን ይችላል ተደብቀንም ፈጽመነው ልንሆን እንችላለን። ነገር ግን እግዚአብሔር ያንን ስለ ተመለከተውና ስላየው ገና በልባችንም ያረገዝነውንና የጸነስነውን በደላችንን አመፃችንን ሁሉ ስለሚያውቅ ተገቢውን ቅጣት እግዚአብሔር ይሰጠናልና ጥንቃቄ እናድርግ። ቀደም ብዬ እንደ ተናገርኩት ለኀጢአት ተገቢው ዋጋ መከፈል አለበት። እግዚአብሔር በምንም አይነት በደለኛውን በነጻ አይለቀውም። እንዲህ ከሆነ እግዚአብሔር በደለኛውን ይቅር የሚለው እንዴት ነው የሚል ጥያቄ ፈጠን ብሎ በአይምሮአችሁ ውስጥ ሊጉላላ ወይም ሊነሳ ይችላል። ምክንያቱም አስቀድሞ መሥዋዕት በመከፈሉ ነው። ወገኖቼ እስራኤላውያን ሲያቀርቡ የነበረው መሥዋዕት ፍጹም መሥዋዕት ወደ ሆነው ጌታ ኢየሱስ ክርስቶስ ሲያመለክት ነበር እንጂ ኀጢአትን አላስወገደም። ይህን ልብ በሉ እስራኤላውያን፣ አስተዋላችሁ? እስራኤላውያን ሲያቀርቡ የነበረው መሥዋዕት ፍጹም መሥዋዕት ወደ ሆነው ወደ ጌታ ኢየሱስ ክርስቶስ ሲያመለክት ነበረ እንጂ ኀጢአትን አላስወገደም። በኋላ ግን ክርስቶስ መጥቶ መስቀል ላይ በመሞት የኀጢአት መሥዋዕት ሆነ። ቁጥር ሰባትን እንደገና ተመልከቱ። የአባቶችንም ኀጢአት በልጆች እስከ ሦስትና አራት ትውልድም በልጅ ልጆች የሚያመጣ አምላክ ነው ይላል። የኀጢአት ውጤት ልጆችህን የልጅ ልጆችህንና ዝርያህን የመጉዳት ባሕሪ አለው። ዶክተር መጊ በአንድ ወቅት ሲናገሩ ኮሌጅ በነበርኩበት ጊዜ የሥነ አእምሮ ትምህርት ወስጃለው አሉ። አንድ ቀን ታዲያ ወደ አእምሮ ሆስፒታል ሄደን የተለያዩ የአእምሮ ሕሙማንን እንድንጎበኝ ተደረገን። ከጉብኝታችን በኋላ አንዳንድ ተማሪዎች ለእነዚህ ሰዎች ሕመም ምክንያት የሆነው ምን ይመስላል? በማለት ጥያቄ አቀረብኩለት አሉ ላኪሙ ዶክተሩም፣ የአባቶቻቸው የአያቶቻቸው፣ ወይም የቅድመ አያቶቻቸው ኀጢአት ሊሆን ይችላል የሚል እጥር ምጥን ያለ መልስ ነበር የሰጠን አሉ። በሌላ ጊዜ ደግሞ አንድ የማውቆ ዶክተር ዐይነ ስውር ሕፃናትን ኦፕራስዮን፣ ወይም ደግሞ ቀዶ ጥገና ወደሚያደርግበት ክፍል ወሰደኝ። ቀዶ ጥገና ቢያደርጉም እንኳ የሚኖራቸው የማየት ችሎታ በከፊል እንደሚሆን ነበር የነገረኝ ይህ ሐኪም። እኔም አሉ እኔም እነዚህ ሕፃናት እውር እንዲሆኑ ምክንያት የሆነው ምን ይመስልሃል ዶክተር? በማለት ሐኪሙን እጠየቅኩት አሉ። ሐኪሙም ሲመልስ የአባቶቻቸው ኀጢአት ሊሆን እንደሚችል አስባለሁ የሚል መልስ ሰጠኝ አሉ። ወዳጆቼ ይህን ሕግ መተላለፍ አይቻልም። ይህንን በዚህች ምሽት ማወቅ መቻል አለብን። እግዚአብሔር ለዘላለም ያው ነው። ይሁን እንጂ እግዚአብሔር ባለ ብዙ ቸርነትና እውነት ነውና እናመሰግነዋለን። ወደ እርሱ ዞር ካልን እግዚአብሔር ደግሞ በምሕረት እጆቹ እቅፍ ድግፋ አድርጎ ይቀበለናል። ቁጥር ስምንትና ዘጠኝና አለፍ ብለን እንመልከት። ሙሴም ፈጥኖ ወደ መሬት ተጎነበሰና ሰገደ። አቤቱ በፊትህ ስሞገስን አግኝቼ እንደሆነ ይህ አንገተ ደንዳና ሕዝብ ነውና ጌታዬ በመካከላችን ይሂድ፣ ጠማማነታችንንና ኃጢአታችንን ይቅር በለን፣ ለርስትህም ተቀበለን አለ ይላል። እነዚህ ሰዎች አንገተ ደንዳና ተብለው ሲጠሩ ይህ አራተኛ ጊዜ መሆኑ ነው። እግዚአብሔር እስራኤላውያንን የታደጋቸውና የተቀበላቸው ከሌላው ሕዝብ የተሻሉና ተስፋ የሚጣልባቸው በመሆኑ እንዳልነበር በአሁኑ ሰዓት ይበልጥ ግልጽ እየሆነልን እንደመጣ አስባለሁ። አይደለም እንዴ? አዎ፣ እስራኤላውያን እግዚአብሔር የታደጋቸውና የተቀበላቸው ከሌላ ሕዝብ በምንም ረገድ በምንም አይነት መንገድ የተሻሉና ተስፋ የሚጣልባቸው እንዳልነበሩ መረዳት መቻል አለብን። እስራኤላውያን አንገተ ደንዳና ሕዝብ ናቸው ወገኖቼ። በቁጥር ዐሥር ላይ ደግሞ እግዚአብሔር የሙሴን ተልእኮ ዳግም ሲያጸናለት እንመለከታለን። እናንብበው። እርሱም አለው እነሆ እኔ ቃል ኪዳን አደርጋለሁ በምድርም ሁሉ በአሕዛብም ሁሉ ዘንድ እንደ እርሱ ያለ ከቶ ያልተደረገውን ተአምራት በሕዝብ ሁሉ ፊት አደርጋለሁ። እኔም በአንተ ዘንድ የምሠራው ነገር የሚያስፈራ ነውና አንተ ያለህበት ይህ ሕዝብ ሁሉ የእግዚአብሔርን ሥራ ያያል፣ ይላል። የሚያስፈራ የሚለው ቃል ፍርሃትንና ሽብርን የሚነዛ እንደ ማለት ነው። እግዚአብሔር በሕዝቡ ዙሪያ ጋሻ ሆኖ ይጠብቃቸዋል። በእርሱ ጥበቃ ባይሆን ኖሮ ገና ድሮ ጠላት በደመሰሳቸው ነበረ። ቁጥር አስራ አንድ በዚህ ቀን የማዝህን ነገር ጠብቅ። እነሆ እኔ አሞራውያን፣ ከናናውያንም፣ ኬጥያውያንም፣ ፈርዚያውያንም ኤውያዊውንም፣ ኢያቡሳዊውንም በፊትህ አወጣለው። ይላል ጠላቶቻቸውን ሁሉ ጠራርጎ እንደሚያስወጣላቸው እግዚአብሔር ለእስራኤላውያን ሲናገር ይህ ሦስተኛ ጊዜ ነው። ቁጥር አሥራ ሁለት በመካከልህ ወጥመድ እንዳይሆኑብህ አንተ በምትሄድባት ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ ይለዋል። ከማናቸውም የሀገሩ ሰው ጋር በፍጹም ቃል ኪዳን እንዳያደርጉ እግዚአብሔር ደግሞ ደጋግሞ ነግሯቸዋል። በኋላ ግን ከመጽሐፈ ኢያሱ እንደምንመለከተው ገባኦናውያን እስራኤላውያንና ሞኝቶአቸው ነበረ። የሻገተና የደረቀ እንጀራ ይዘው ማ ገባዖናውያን ወደ ኢያሱ መጡና አገራቸው በጣም ሩቅ እንደሆነና የሻገተው እንጀራውም ለዚህ ማስረጃ ሊሆነው እንደሚችል ነገሩት። አቃቂሉት፣ አሞኙት። ለምንድን ነው በከነአን ምድር ከነበሩ ሕዝብ ጋር በቃል ኪዳን እንዳይተሳሰሩ እግዚአብሔር እስራኤላውያንን ያዘዘው ትሉኝ ይሆናል። ጥያቄያችሁ አግባብነት ያለው ነው። ከእነዚህ ሕዝብ ጋር ቃል ኪዳን ካደረጉ ወጥመድ እንደሚሆንባቸውና ወደ ቀድሞ የባርነት ሕይወታቸው እንደሚመልሷቸው ስለሚያውቅ ነበር እግዚአብሔር ይህንን አስጠንቅቆ የነገራቸው ወይም ያዘዛቸው። ቁጥር ዐሥራ ሦስት እና ዐሥራ አራትን አለፍ በሉና ተመልከቱ። ነገር ግን መሠዊያዎቻቸውን ታፈርሳላችሁ፣ ሐውልቶቻቸውንም ትሰብራላችሁ፣ የማምለኪያ ጸዶቻቸውንም ትቈርጣላችሁ። ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ ይላል። ቀናተኛ አምላክ ስለሆነ ከሐሰተኛ አማልክት ጋር ክብሩን መጋራት አይፈልግም። እግዚአብሔር አምላካችን ቀናተኛም ስለሆነም እግዚአብሔር ማንንም ይቅርታ እንዲጠይቅ አይገደድም። አንድ ጊዜ አንዲት ሴት ባሌ ቀናተኛ አይደለም ጋሽ አበበ በማለት ኩራት እየተሰማት ነገረችኝ። እኔም እንደማስበው ግን የሚቀናባት ካልሆነ አይወዳትም ማለት ነው። የምትወዱትን ነገር ወገኖቼ ወይም የምታፈቅሩትን አጥብቃችሁ የምትሳሱለትን ሰው ከሌላ ጋር ለመጋራት ፈቃደኛ አትሆኑም። ሚስቶቻችሁን በጣም ወይም እጅግ አድርጋችሁ የምትወዱ ከሆነ ማንም ምንም ክፉ ነገር እንዲያያቸው ወይም እንዲነካባችሁ አትፈልጉም። እርግጥ ነው። ሰይጣናዊና ክፉ ቅናት አለ ወገኖቼ። እዚህ ላይ የምንነጋገረው ግን ስለ እንደዚህ አይነቱ ቅናት አይደለም። አንድን ሰው ስትወዱት ታስቡለታላችሁ፣ ትራሩለታላችሁ፣ ትጠነቀቁለታላችሁ፣ ከዚህም ከዚህም በላይ ታደርጉለታላችሁ። አው በልባችን ውስጥ ምንጊዜም መንፈሳዊ ቅናት መኖር አለበት። አባቶች ሆይ እንዲሁም እናቶች ልጆቻችሁ የተሻለ ደረጃ እንዲደርሱ የማትቀኑ ስንቶቻችሁ ናችሁ? አባወራ ሆይ ሚስትህ በደንብ አጊጣ፣ በደንብ አበጥራ፣ በደንብ ተውባ ከሌላው ሰው ተሽላ እንድትገኝ አትቀናባትምን? እማወራ ሆይ ባለቤትሽ ከሌላው ሰው ተሽሎ የተገኘ እንዲሆን አትቀኝበትምን? ይህ መንፈሳዊ ቅናት ለበጎ እንዲሆነን እግዚአብሔር ደግሞ ተገቢውን መረዳትን ይስጠን። ከቁጥር 15 እስከ 17 ያለውን ተመልከቱ። በዚያች ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ እነርሱ አምላኮቻቸውን ተከትለው ባመነዘሩና በሰውላቸው ጊዜ እንዳይጠሩህ፣ ከመሥዋዕታቸውም እንዳትበላ፣ ሴት ልጆቻቸውንም ከወንድ ልጆች ጋር እንዳታጋባ ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላኮቻቸው በኋላ ሄደው አመንዝሮም ልጆችን እንዳያስቱ ተጠንቀቅ። ቀልጠው የተሠሩትን የአማልክት ምስሎችን ለአንተ አታድርግ ይላል። አንድ ንጽሕናው ያልተጠበቀ ውሻ በቁንጫዎች እንደሚወረር ሁሉ ምድረ ከነአንም በጣዖት አምልኮ የተሞላች ነበረች፣ በዐመፅ የተሞላች ነበረች፣ እቺ ከነአን የምትባለው አገር። ስለዚህም እግዚአብሔር ራሳቸውን እንዲለዩና ከአገሬው ሰዎች ጋር ምንም አይነት ቃል ኪዳን እንዳያደርጉ ያስጠነቅቃቸዋል። እነዚህን ሰዎች ማጥፋት ወይም ከአገር ማባረር አስፈላጊ ሆኖ ተገኘ። በዚያን ወቅት ያ ባለ ዘር በሽታ በከነአናውያን መካከል በስፋት ይገኝ ነበረ። ስለዚህም በሌላ መልኩ ከእነዚህ ሰዎች ጋር ምንም አይነት ኅብረት እንዳያደርጉ ያዘዘው ለጤንነታቸው ሲል ነበር ማለት ይቻላል። እስራኤል ለእግዚአብሔር አልታዘዘችም። ስለሆነም ሆነም በብዙ አስጨናቂ ልምምድ ማለፍ የነበረባት በመጨረሻም እግዚአብሔር የባቢሎናውያን ምርኮኛ እንዲሆኑ አሳልፎ ሰጣቸው። ውድ አድማጮቼ እግዚአብሔር እኔንና እናንተን የተናገረን እግዚአብሔር እኔንና እናንተን የመከረን ስንት ጊዜ ነው? ከአንድና ከሁለት ነገር እንድንጠበቅ መንገዳችንን እንድናስተካክል እንደ ፈቃዱም እንድንራመድ የተናገረን ስንት ጊዜ ነው? ምናልባት በቤት ኅብረት ሊሆን ይችላል። ምናልባት በቤተ ክርስቲያን ጊዜ እግዚአብሔር በካህኑ በቄሱ ወይም በወንጌላዊ አማካኝነት ተናግሮን ሊሆን ይችላል። እግዚአብሔር በተለያየ አይነት አጋጣሚ በዚህም ሬዲዮ ውስጥ ተናግሮን ሊሆን ይችላል። ስንት ጊዜ ነው ከአንድ ነገር እርሱ ከማይፈልገው ነገር እንድንጠበቅና እንድንለየ ተናገረን። ልበደንዳና ሆነን ለእግዚአብሔር ፈቃድና ሐሳብ የማንገዛ ከሆነ ነገ ተነገወዲያ ሳይሆን አሁኑኑ በጠላት እጅ ደግሞ እንደምንወድቅ ይህንን ማወቅ መቻል ይህንን መረዳት መቻል አለብን ከየየውና ከአበሳዊ ይልቅ እኖ ከመንፈራገጥና ምን ይሻለኛል ብሎ እምባ ከማፍሰስ ይልቅ አሁኑኑ በእግዚአብሔር ፈቃድ ውስጥ መካተቱና እርሱን አሜን አንተ እንዳልከው ብሎ መቀበሉ መታዘዙ ለእኔና ለእናንተ ታላቅ ጥቅም አለው በመቀጠል ደግሞ የምንመለከተው በዓላትና ሰንበታትን የተመለከተው ሕግ እንደገና ሲጸና ነው። ቁጥር 18ን ተመልከቱ። የቂጣውን በዓል ትጠብቀዋለ በአቢብ ወር ከግብፅ ወጥተሃልና በታዘዘው ዘመን በአቢብ ወር እንዳዘዝኩ ሰባት ቀን ቂጣ እንጀራ ብላ ይላል። የበዓላትና የሰንበታትን ሕጎች እንደገና በማጽናት ወደ ከነዓን እንዲገቡ እግዚአብሔር ሕዝቡን እያዘጋጀ ነበረ። ቁጥር 23 በአንተ ዘንድ ያለው ወንድ ሁሉ በእስራኤል አምላክ በጌታ በእግዚአብሔር ፊት በዓመት ሦስት ጊዜ ይታይ ይላል። ከነዓን ከገቡ በኋላ ምን ማድረግ እንዳለባቸው፣ ምን ማድረግ እንደሌለባቸው ዝርዝር ገለጻን ይሰጣቸዋል። ቁጥር አምስትና ስድስት የመሥዋዕቴን ደም ከቦካ እንጀራ ጋር አሰዋ የፋሲካውም በዓል መሥዋዕት እስከ ነገ አይደር። የተመረጠውን የምድርህን ፍሬ በኵራት ወደ አምላክህ ወደ እግዚአብሔር ቤት ታገባለ። ጠቦቱን በእናቱ ወተት አትቀቅልም ይላል። እስራኤላውያን በሁሉ ነገራቸው እግዚአብሔርን ማስቀደም ነበረባቸው። ጠቦቱን በእናቱ ወተት አትቀቅል ያለው ያልተለመደና ተፈጥሯዊ ያልሆነ ነገር አታድርግ ለማለት ነው። ከቁጥር 29 እስከ ሠላሳ አምስት ያለው ደግሞ ስለ ሙሴ ፊት ማንጸባረቅ ይናገራል። ጊዜ ሲኖራችሁ በኋላ ተመልከቱት። እግዚአብሔር በእውነት ከዚህ ከኦሪት ዘጸአት ምዕራፍ ሠላሳ አራት ድንቅን ነገር ደግሞ በዚህች ምሽት አስተምሮናል። እንድንኖርበት እርሱ ራሱ እግዚአብሔር አምላካችን ይርዳል አድማጮቼ አሁን ደግሞ በቀረን ሰዓት ከፊሉን የምዕራፍ ሠላሳ አምስትን ትምህርት አብረን እንመለከታለን። በዚህ ምዕራፍ ውስጥ ሰንበትን የሚመለከቱ አንዳንድ መመሪያዎች ተሰጥተው ነው የምናገኛቸው። አዎ እግዚአብሔር በዚህ ክፍል ውስጥ ለእስራኤላውያን እንደ ገና ስለ ሰንበት አከባበር ሲነግራቸው እንመለከታለን። ስለዚህ ጉዳይ እግዚአብሔር ሲናገር ይህ ሦስተኛ ጊዜ መሆኑ ነው። ከቁጥር አንድ እስከ ሦስት ያለውን ተመልከቱ። ሙሴም የእስራኤልን ልጆች ማኅበር ሁሉ ሰብስቦ እንዲህ አላቸው። ታደርጉ ዘንድ እግዚአብሔር ያዘዘው ቃል ይሄ ነው። ስድስት ቀን ሥራ ይደረጋል። ሰባተኛው ቀን ግን ለእግዚአብሔር የረፍት ሰንበት የተቀደሰ ቀን ይሆንላችኋል። የሚሠራበትም ሁሉ ይገደል። በማደሪያዎቻችሁ ውስጥ በሰንበት ቀን እሳትን አታንድዱ ይላል። ሰንበትን የምናከብርበት አንዱ ምክንያት ከሥነ ፍጥረት ጋር የተያያዘ በመሆኑ ነው። እግዚአብሔር በሰንበት ቀን አረፈ። የሰው ልጅ ከፈጣሪው ኮብልሏል፣ በፈጣሪ ፋንታ ፍጡርንም እያመለከ ነው። የሰው ልጅ ሰንበትን ማክበሩን ምትቷል። አሁን ግን ሰንበት በእስራኤል ልጆችና በእርሱ መካከል ልዩ ምልክት እንደሚሆን እግዚአብሔር እየተናገረ ነው። ከሌላው ስፍራ ይልቅ በተስፋይቱ ምድር ሰንበት ተግባራዊ የሚሆንበትን ደንብ እግዚአብሔር እያወጣ ነው። በሰንበት ቀን ሲሠራ የተገኘ ይገደላል። በዚህ ባለንበት ዘመን ደግሞ በሰንበት እንኳ ካልሠራን ኑሮ በጣም አስቸጋሪ ነው የሚሆነው። ለምሳሌ ያክል እስራኤላውያን እሳትን እንኳን አያነዱም ነበር በሰንበት ቀን። እጅግ ቀዝቃዛ በሆነው በሰሜናዊ የዓለም ክፍል የሚኖሩ ሰዎች እሳት እያነደዱ ባይሞቁ ኖሮም በቅዝቃዜው ያልቁ ነበረ። እግዚአብሔር ሕጉ ተግባራዊ እንዲሆን ያደረገው ተስማሚ በሆነው የእስራኤል ምድር ነበረ። ለማደሪያ ድንኳን የፈቃደኝነትን ስጦታ ስለሚያወሳው ክፍል ደግሞ ከቁጥር አራትና አምስት እንመለከታለን። በዚህ ክፍል ውስጥ የማደሪያውን ድንኳን ለመስራት የሚሰጠው ስጦታ በፈቃደኝነት ላይ የተመሠረተ መሆን አለበት። ሕዝቡ ምንም ነገር በግዴታ እንዲሰጥ አይጠየቅም ነበረ። ምክንያቱም ይህ አስራት ሳይሆን የፈቃደኝነት ስጦታ ነው። ከብርና፣ ከወርቅ፣ ከናስ በተጨማሪ ሌሎች ስጦታዎችንም መስጠት ይችላሉ። ከቁጥር ስድስት እስከ ዘጠኝ ሰማያዊም፣ ሐምራዊ ቀይ ግምጃም፣ በጥሩ በፍታም፣ የፍየል ጠጉርም፣ ቀይ ያውራ በግ ቁርበት፣ የአቆስጣም ቁርበት የግራርም እንጨት ለመብራትም ዘይት ለቅባት ዘይትና ለጣፋጭ ጣን ቅመም መርግድ ለኤፉዱና ለደረት ኪስ የሚደረግ ፈርጥ ያምጣ ይላል። የእስራኤል ልጆች ለእግዚአብሔር ከሚሰጡት ነገሮች ከላያውን የተመለከትናቸው የተመለከት ናቸው ጥቂቶቹ ናቸው። ሕጋዊ ገንዘብ ባልነበረበት በዚያ ዘመን ሰዎች ዕቃን በዕቃ ነበር የሚለዋወጡት። ስለዚህም ሰዎቹ ለጌታ ሥራ ብር ሳይሆን የተለያዩ ነገሮችን ይሰጡ ነበረ። ብዙ ሰዎች ገንዘብ ብቻ መስጠት ያለባቸው ይመስላቸዋል። አንዳንድ ጠቃሚ ነገሮችን በመስጠት ጌታን ማገልገል እንደሚቻል አያውቁም። ከታሪኩ እንደተነገረን ተነገረን የእስራኤል ልጆች በግብፅ አገር ባሪያዎች ነበሩ። ታዲያ ለመገናኛው ድንኳን መስሪያ የሚሆኑ እነዚያ ነገሮችን ሁሉ እንዴት አገኙ በማለት አንዳንድ ሰዎች ይጠይቃሉ። እስራኤላውያን ከግብፅ የሚወጡት ከትልቅ ሀብት ጋር እንደሆነ እግዚአብሔር የተናገረውን መዘንጋት የለብንም። ዘፍጥረት ምዕራፍ 15 ቁጥር 14ን ተመልከቱ። የእስራኤልን ልጆች በአስቸኳይ ከአገራቸው መውጣት ግብፃውያን ስለፈለጉ የጠየቁትን ሁሉ ሰጥተዋቸዋል። ስለሆነም ሆነም ከግብፅ በሚወጡበት ወቅት እስራኤላውያን ብዙ ቅርስ ነበራቸው ማለት ነው። ከቁጥር 30ና 31 ደግሞ ስለ ጥበበኞቹ ባስልኤልና ኤልያብ እናነባለን። ባስልኤል ለቤተ መቅደሱ አገልግሎት በጣም አስፈላጊ የሆኑ ሥራዎችን እንዲሠራና እንዲያበጅ እግዚአብሔር ያዘጋጀው ሰው መሆኑን ከዚህ ቀደም በስፋት ተመልክተናል። ቁጥር 34 እርሱና የዳኔ ነገድ የሆነው የአሂሳሚክ ልጅ ኤልያብ ያስተምሩ ዘንድ በልባቸው አሳደረባቸው ይላል። የሚያውቁትንና የተማሩትን ለሌሎች ማስተላለፍ እንዲችሉ እግዚአብሔር ለባስልኤልና ለኤልያብ ችሎታን ሰጣቸው። እግዚአብሔር የተመሰገነ ይሁን። ቁጥር 35ን ተመልክተን የዛሬውን ትምህርታችንን እንጨርሳለን። በአንጥረኛ፣ በብልህ ሠራተኛም፣ በሰማያዊና በሐምራዊ በቀይ ግምጃ፣ በጥሩ በፍታም በሚሠራ ጠላፊ፣ በሸማኔም ሥራ የሚሠራውን ማናቸውንም ሥራና በብልሃት የሚሠራውን ሁሉ ያደርጉ ዘንድ በእነርሱ ልብ ጥበብ ሞላህ ይላል። ልክ በምድረ በዳ መካከል ጎልቶ እንደሚታይ እንቁ የመገናኛው ድንኳን ውብና ያማረ ነበረ። በጣም ሰፊና ትልቅ ሳይሆን በመጠኑ አነስተኛም ነበረ። በአንድ ወቅት የተደረገው ጥናት እንዳመለከተው ግን የመገናኛውን ድንኳን ለመስራትና ለማስዋብ አምስት ሚሊዮን የአሜሪካ ዶላር ያክል ፈጅቷል። በዚህ የዋጋ ንረት በተባባሰበት ዘመናችን ደግሞ በምን ያክል ዶላር ሊተመን እንደሚችል መገመት ይቻላል። የመገናኛው ድንኳን ወገኖቼ የጌታችንንና የመድኃኒታችን የኢየሱስ ክርስቶስ ምሳሌ መሆኑን አትዘንጉ። እግዚአብሔር ስለ ሰማነው ቃሉ ለዘላለም የተመሰገነው፣ ጀምረን እስክንጨርስ ድረስ ደግሞ ጌታ መንፈስ ቅዱስ ስለ ረዳን ስሙ ይባረግ። ደህና አደሩ።